ኬንያ ባለሥልጣኖች ከሶማሊያ ጋር በሚያዋስነው ድንበር ያለውን 250ሺህ የሚሆኑ ስደተኞችን ያስጠለለው ዳዳብ የስደተኞች ሰፈርን ለመዝጋት እየዛቱ በመሆናቸው እጣው በተንጠለጠለ ሁኔታ ላይ እንደሚገኝ ተዘግበዋል። ዘጋቢያችን ሴራ ኪማኒ ከናይሮቢ በላከችው በዚህ ዘገባ መሰረት ስደተኞቹ ወደ አገራቸው ለመመለስ ቢገደዱ ለግጭትና ለድርቅ ይጋለጣሉ ሲሉ የሰብአዊ መብት ቡድኖች እያስጠነቀቁ ነው። አዳነች ፍሳሐዬ ዝርዝሩን ይዛለች። ኒያሞች ጄምስ የተባለች የደቡብ ሱዳን ተወላጅ ኬንያ በሚገኘው ደዳብ የስደተኞች ሰፈር ትኖራለች። ሰፈሩ እስካልተዘጋ ድረስ ማለት ነው። ኒያሞች በደዳብ ሰፈር ከጠጉት 250 ሺህ ስደተኞች አንዷ ናት። ደዳብ ከዓለም ሶስተኛው ትልቁ የስደተኞች ሰፈር ነው። ይሁንና ሾልከው የወጡ የተባበሩት መንግስታት ድርጅት ሰነዶችና የኬንያ ሚዲያ እንደሚሉት የኬንያ ባለሥልጣኖች የጸጥታ ችግርን ምክንያት በማድረግ እስከ መጪው ነሐሴ ወር ባለው ጊዜ ውስጥ ደዳብ የስደተኞች ሰፈርን እንደሚዘጉ እየተናገሩ ናቸው። ኒያሞች ታዲያ የስደተኞችን ሰፈር መዝጋት እሷን የመሰሉ በሺዎች የሚቆጠሩ ንጹሐን ስደተኞችን መቅጣት ይሆናል ትላለች። እዚህ ሰፈር ያሉትን ሰዎች ሁሉ መጥፎ አድርገው የሚያዩ ነው የሚመስለው። ነፃ ትምህርት ነፃ ምግብና መኖሪያ በማግኘት ላይ ስላሉት የወጣቶች ትውልድ ማሰብ ይኖርባቸዋል። የብዙ ሰዎችን ሕይወት መጉዳታቸው አይቀርም። አብዛኞቹ በደዳብ ካምፕ የተጠለሉት የሶማሊያ ስደተኞች ሲሆኑ በሀገሪቱ ውስጥ የሽብር ጥቃት የሚያደርሱ አማጽያንን እያፈራ ነው ይላሉ የኬንያ ባለስልጣኖች። የደዳብ ሰፈርን የመዝጋት ሀሳብ በአዲስ መልክ የተነሳው አልሸባብ ባለፈው ጥር ወር በአንድ የናይሮቢ ሆቴል ላይ ባደረሰው ጥቃት 21 ሰዎች ከተገደሉ በኋላ ነው። የኬንያ ሚዲያ እንደሚለው ከአጥቂዎቹ መካከል አንዳንዶቹ በሰፈሩ የሚኖሩ ናቸው። ለሰብአዊ መብት የቆሙ ቡድኖች ግን የስደተኞቹን ካምፕ መዝጋት የኬንያን የጸጥታ ችግር አይፈታም ይላሉ። ሂማን ራይትስ ዋች በተባለው የሰብአዊ መብት ተሟጋቾች ድርጅት የአፍሪቃን ጉዳይ የሚከታተሉት ኦትሳያና ናሙዋያ ደዳብ ውስጥ ከሚኖሩት የሽብር ወይም ከሽብር ጋር የተያያዘ ክስ የተመሰረተባቸው ሰዎች ካሉ ጠየቅናቸው። ያቀረቡት የለም ከደዳብ ጋር በተያዘ ሰዎች ላይ የሚካሄድ ምርመራም ካለ ጠየቅናቸው፣ ምንም የላቸውም። እስካሁን ባለው ጊዜ በጥቅል ከማውገዝ በስተቀር ያቀረቡት ማስረጃ የለም። ስለሆነም ስጋቱ በማስረጃ የተደገፈ አይደለም። የኬንያ ባለሥልጣኖች ሾልኮ ስለወጣው ወሬም ሆነ ስለ ስደተኞቹ ሰፈር መጻኤ ዕድል ከመናገር ተቆጥበዋል። የተባበሩት መንግስታት ድርጅት የስደተኞች አገልግሎት ለኬንያ መንግስት በጽሑፍ በሰጠው ምላሽ ዘላቂ መፍትሄ ለማግኘት ከእነሱ ጋር መስራት መቀጠሉን ገልጿል። መፍትሄ ከተባሉት መካከል በፍላጎት ወደ ሀገራቸው መመለስን፣ በሶስተኛ ሀገር ማስፈርን ወይም ከደቡብ ሱዳን ጋር በሚዋሰነው ድንበር ወዳለው ካኩማ የስደተኞች ሰፈር ማዛወርን ያቀፉ መሆናቸውን የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ጠቁመዋል። ስደተኞቹን ወደ ሀገራቸው እንዲመለሱ በማስገደድ ለግጭትና ለረሃብ እንዲጋለጡ ማድረግ ስብና የጎደለው ተግባር ከመሆኑም በላይ የኬንያን ዓለም አቀፍ ግዴታን ይጥሳል፣ ይላሉ ናሙዋያ። ኬንያ ሀዝ ሳም ኢንተርናሽናል ትሪቲስ ኢት ሳይንድ ኬንያ የፈረመቻቸው ዓለም አቀፍ ውሎች አሉ፣ ራሷ የደነጋገቻቸው ህጎችም አሉ። ስለ ሆነም በድርጊታቸው እየጣሷቸው ያሉ ዓለም አቀፍ ግዴታዎች አሉባቸው። የምስራቅ አፍሪካዊቷ ሀገር ደዳብ የስደተኞች ሰፈርን ለመዝጋት ስትዝት የመጀመሪያ ጊዜ አይደለም። የኬንያ የአገር ውስጥ ጸጥታ ጥበቃ ሚኒስቴር የአካባቢ ጥራት የኢኮኖሚ ሸክምና የብሔራዊ ጸጥታ ችግሮችን በመጥቀስ ደዳብ የስደተኞች ሰፈርን እንደሚዘጋ አስታውቆ ነበር። ሆኖም የኬንያ ከፍተኛ ፍርድ ቤት የስደተኞቹን ሰፈር መዝጋት ህገወጥ ነው፣ ዓለም አቀፍ ግዴታዎችንም ይጥሳል በማለት ከአንድ ዓመት በኋላ እንዳይዘጋ በየነ። ካማንዳ ሙቺኬ ክሱን በመሰረተው የኬንያ የሰብአዊ መብት ኮሚሽን ይሰራሉ። ሾልከው የወጡት ሰነዶች የኬንያ መንግስት በካምፑ መዘጋት ላይ እየገፋ መሆኑን ያሳያል ብለዋል። ባለፉት አምስት ዓመታት ውስጥ ስደተኞቹ በፍላጎት ወደ ሀገራቸው እንዲመለሱ በተደረገው ጥረት መሠረት 80 ሺህ የሚሆኑ የሶማሌ ስደተኞች ከደዳብ ወደ ሀገራቸው ተመልሰዋል። ይሁንና ሶማሊያ ውስጥ የግጭቱ ሁኔታ እየጨመረ በመሄዱ የስደተኞች ቁጥር እንዳልቀነሰ ካማንዳ ገልጸዋል።